ቀደም ሲል እንደተገለጠው የኢትዮጵያ ገበሬዎች በረሃብ የተጠቁ አካባቢዎችን ለመመገብ የሚያስችል አስቸኳይ እርዳታ እንደሚፈልጉ የተባበሩት መንግስታት ድርጅት የምግብ ፕሮግራም ፋኦ ጥሪ አቅርቧል። በኤልኒኞ ለተጎዱ አካባቢዎች የሚሰጠው እርዳታም በሶስት እጥፍ ማደግ እንዳለበት ተመልክቷል። ፋኦ ዛሬ ይፋ ባደረገው መግለጫ ኢትዮጵያ ውስጥ በከፍተኛ ደረጃ ለተጎዱ ከስድስት መቶ ሺህ በላይ ሰዎች ይህ የያዝነው የአውሮፓውያኑ ወር ከማለቁ አስቀድሞ 13 ሚሊዮን ዶላር ያስፈልጋል ብሏል።